የዩናይት ስቴትስ የሕግ መወሰኛ ምክር ቤት በተባበሩት መንግስታት የዩናይት ስቴትስ ቋሚ ልኡክ እንዲሆኑ የታጩትን የነባሯን ዲፕሎማት ሊንዳ ቶማስ ግሪንፊልድን ሽመት አጸደቀ። ለአሜሪካ ድምፅ የዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴን የቶማስ ግሪንፊልድ ብቃት በዓለም አቀፉ መድረክ እንደ ቻይና ባሉ አገሮች የሚፈተን ይመስላል ስትል ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። አንዳንድ የሪፐብሊካን አባላት ባቀረቡት ተቃውሞ ምንም እንኳ ሂደቱን እያዘገየው ቢሆንም አምባሳደር ሊንዳ ቶማስ ግሪንፊልድ ከሁለቱም የምክር ቤት አባላት ሰባ ስምንት ለሀያ በሆነ ድምፅ ከፍተኛ ድጋፍ አግኝተዋል። ትናንት ማክሰኞ በተባበሩት መንግስታት ወኪልነት የታጩትን የዲፕሎማ አቷን ሹመት ለማጽደቅ ሀያ የሪፐብሊካን ምክር ቤት አባላት ከዲሞክራቶቹ ጋር አብረዋል። ባለፈው ወር የዲፕሎማቷን ሹመት ለማጽደቅ በነበረው የክርክር ሂደት አንዳንድ የምክር ቤት አባላት ቶማስ ግሪንፊልድ በኮሚኒስቱ የቻይና መንግሥት ላይ ያላቸው አቋም የተለሳለሰ ሊሆን ይችላል የሚል ቅሬታ አስነስቶ ነበር። ለተባበሩት መንግስታት አምባሳደርነት የታጩት ዲፕሎማቷ ሊንዳ ግሪንፊልድ ግን ለቻይና የተመቸነው ከሁሉም ቦታ እየለቀቅን በመውጣታችን ነው ይላሉ። በተለይ በተለይ ቻይና የተባበሩት መንግስታትን ተቋማት ሁሉ በመጠቀም ከአሜሪካ ተቋማትና እሴቶች ተቃራኒ በሆነ መንገድ የራሷን አምባገነን አጀንዳ ለማራመድ ተጠቅማበታለች። ይህ የሆነው ደግሞ እኛ ከሁሉም ቦታ እየለቀቅን በመውጣታችን ነው። ካሁን በኋላ እኔ በኃላፊነት እስካለው ድረስ ይህ አይደገምም። ይህን አባባል በመደገፍ የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ማክሰኞ በሰጡት መግለጫ ቻይና በዓለም ላይ የምታደርገውን ነገር ሁሉ ለመመከት ጥንካሬ የሚሰጠን የአሜሪካ እሴቶች እና የዩናይትድ ስቴትስ አጋሮች ትብብር ነው ብለዋል። ቃል አቀባዩ አያይዘውም ቻይናን ለብቻችን መግጠም ስንፈልግ ልክ ከዚህ በፊት እንዳደረግ ነው፣ በተለይ በጋራና ሁሉንም አስተባብረን ከምናገኘው አንጻር ሲስተያይ ውጤቱ እጅግ አነስተኛ ነው ብለዋል። ቶማስ ግሪንፊልድ በ 35 ዓመት የዲፕሎማት አገልግሎታቸው በዲሞክራትና ሪፐብሊካን አስተዳደሮች ውስጥ በመስራት የተካበተ ልምድ አላቸው። በአፍሪካ ጉዳዮች ባላቸው ልዩ እውቀት በላይቤሪያ አምባሳደር ሆነው የሰሩ ሲሆን በኬንያ ጋምቢያና ናይጄሪያም ውስጥ በኃላፊነት ሠርተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ